የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ባሳለፍኳቸው 60 ዓመታቶቼ ውስጥ እንደገና ሀብዬ ታሪኬን ገልጬ ማንበብ የጀመርኩ ነው የመሰለኝ። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም ህይወቴን እንደገና ከኋላ ጀምር ያየው ከዋሽንግተን ዲሲ አዲስ አበባ ደርሶ መልስ የዕድሜ ልኩን የህይወት ጉዞ፣ የ27 ዓመቱን የስደት ሕይወት በሳምንታት ውስጥ አወራረድኩ ትለናለች። ዓለም ፀያ ወዳጆ ነች። ከኢትዮጵያ ጉዞዋ መልስ ቀጠሮ አክብራ ከስቱዲያችን ተገኝታለች። እናወጋታለን። የታሰሙ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገልጻሉና ሀሳብ መገለጽ አለበት። አሁን ያለ የአለም ቅርጽም ሀገራችን ቅርጽም የመታሰም ጊዜ አይደለም፣ አይመችም። እና ኃላፊነት ተሰምቶን በግልጽ ሀሳቦችን ማውራት አለብን። ስለዚህ ወደፊትም በኃላፊነት መንቀስ ያለብን ነገር እናነሳለን። እንደዚህ እያለ እንቀጥላለን፣ እናስባለን። እንደ ባለሙያ እንደ ወጣት እዚህ አገር በሚከሰቱ ነገሮች ሲፖዞ መሆናል አንችልም። እገሌን ያስከፍታለው እገሌን አስቀይማለሁ የሚለው ስሜት ሳይኖር ካፌው አገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝ ነገር መናገር መቻል ሁለቱም ሶስትም ክትል ታይቶ መቆም ከሆነ የሚቆም ዋጋ መንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግድ የለም የሚለው ይሄኛው ጽናት ነው። በጣም የገፋኝ ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎችን ተከታታዮች ቀልብ በመሳበት ተወዳጅነት ለማትረፍ የታደለ ተከታታይ የቴሌቪዥን ድራማ ነው። ምን ልታዘዝ የጨዋታው ስም ነው። የሰማችኋቸውም የቴሌቪዥን ድራማው ጸሐፊና ዲሬክተር በኃይሉ ዋሴና መሪ ተዋናዩ ሚካኤል ታምሬ ናቸው። አዎን፣ ቆየት ብለን ከምን ልታዘዝ ካፌ ጎራ ስንል ከትዕይንቱ እንታደማለን። እናም ስለ ጨዋታው እንጫዋወታለን የሳምንቱ ምርጥ ግጥምና ምርጥ ምርጥ ዜማዎችም አልተዘነጉም መስተንግዶ ዝርዝሩ ለጊዜ ብቃንና እሁድ ጥቅምት 25 2011 ዓ ም የራዲዮ መጽሔት ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን ጤና ይስጥልን። እንደምናመሻችሁ እንደምንሰነበታችሁ፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ ከአቀናባሪያችን ንጉሡ ታምሬ ጋር እነሆ የምሽቱን ይዘን ቀርበናል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄደው እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሮይተርስ የዜና አገልግሎት ዘገባ መሠረት የእግዚአብሔርን ስም በማጉደፍ ክስ ተወንጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዝደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማኅበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአሲያ ቢቢ ባለቤት አሺቅ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። በቤተሰብ አባላቱ ሕይወት ላይ አደጋ መደቀኑን በመግለጽም ለእንግሊዝና ለካናዳ መንግሥታት የድረሱልን ተማጽኖ አቅርቧል። ተማጽኖውን አስመልክቶ አስተያየት ካላቸው ምላሽ እንዲሰጡ በኢዝላማባድ የሚገኙ የዩናይትድ ስቴትስ ኤምባሲ የብሪታንያና የካናዳ ከፍተኛ ኮሚሽኖች ተጠይቀው እንዳልመለሱ ሮይተርስ ዘግቧል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ ትላንት ሲናገሩ፣ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወቴ ፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪክ ኢ ላቤክ ያ ራሱል አላ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። በኔቶ ማለትም በሰሜን አትላንቲክ ቃል ኪዳን ድርጅት መግለጫ መሠረት ትላንት ካቡል አፍጋኒስታን ውስጥ አንድ የዩናይትድ ስቴትስ ወታደር ተገድሎ አንድ ሌላ ቆስሏል። ገዳዩ የአፍጋኒስታን ወታደር ሲሆን መሣሪያውን በዓለም አቀፍ ወታደሮች ላይ ያዞረ ነው። በጥቃቱ ሕይወቱ ያለፈው ወታደር ብሬንት ቴይለር የሰባት ልጆች አባት ነበር። ብሬንት ቴይለር በምዕራባዊው የዩናይትድ ስቴትስ ክፍለ ግዛት በዩታ የሰሜን ኦግደን ከተማ ከንቲባ ሲሆን፣ በብሔራዊ ዘቡ ውስጥ በማገልገል ላይ ነበር ተብሏል። የቆሰለው ወታደር ለሕይወቱ በማያሰጋው ሁኔታ ውስጥ እንደሚገኝ ተገልጿል። ግብፅ ባለፈው አርብ ወደ ማዕከላዊ ሚኒያ ክፍለ ሀገር ገጠር ወደሚገኝ ጥንታዊ ገዳም ይጓዙ ከነበሩት ሰባት ክርስቲያኖች ግድያ ጋር በተያያዘ የሚጠረጠሩ አስራ ዘጠኝ አክራሪ ነውጠኞችን መግደሏን ዛሬ አስታውቃለች። የሀገር አስተዳደር ሚኒስቴር ነውጠኞቹ ከሚኒያ ክፍለ ሀገር በስተምዕራብ በሚገኘው በረሃ ውስጥ የተገደሉት በተኩስ ልውውጥ ወቅት መሆኑን አስታውቀዋል። የተኩሱ ልውውጥ መቼ እንደተካሄደ ግን ሚኒስቴሩ ግልጽ አላደረግም። በክርስቲያኖቹ ላይ ግድያውን የፈጸምኩት እኔ ነኝ ሲል ራሱን እስላማዊ መንግስት ነኝ የሚለው ነውጠኛው ቡድን ኃላፊነት ወስዷል። ያቀረበው ማስረጃ ግን የለም። ከግብፅ አንድ መቶ ሚሊዮን ህዝብ አስር ከመቶ ያህሉ የክርስትና እምነት ተከታዮች ናቸው። ልዩነት ይደረግብናል ሲሉ ለረጅም ጊዜ ቅሬታ ያሰማሉ። በፓሲፊክ ውቅያኖስ የምትገኘው ኒው ካሌዶኒያ ደሴት የፈረንሳይ አካል ሆና ለመቆየት ለነጻነት ባካሄደችው ረፈረንደም ወስናለች። ከደሴቲቱ 174 ሺ ነዋሪዎች 57 በመቶ ግድም ከፈረንሳይ ጋር ለመቆየት ድምፅ ሰጥተዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ኒው ካሌዶኒያ ያካሄደችው ረፈረንደም ውጤት የሚያመለክተው በፈረንሳይ ሪፑብሊክ ላይ መተማመን መኖሩን፣ መጻ ዕድሏና እሴቶቿ ብሩህ መሆናቸውን ነው ብለዋል። በመጨረሻም ስፖርት። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ዴሲሳ፣ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከ50 ሺህ በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውን ዘመን አቆጣጠር በ1970 ዓ.ም የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50 ሺህ በላይ ሲሳተፉበት የአመልካቾች ቁጥር ወደ 98 ሺህ ከፍ ብሏል። ለሰዓቱ ያለን ዜና ይኸው ነው። ዕለተ እሁድ ጥቅምት 25 2011 ዓ ም የራዲዮ መጽሔት ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። በሳምንቷ ምርጥ ግጥም አህዱን በል ሰማይ መረመረ ያ የሕይወትን ድፍን እንቁላል መሆን ወይም አለመሆን ሰብሮ የፈለፈለ ያ የሰው ልጆችን የምግብጣ መፈጠር መኖር መሞትን በፈላስፋት ጥልቅ እይታ ምጡቅ ምናብ ያስተዋለ ያ የተውኔት ዓለም ግዙፍ ዋርካ ያ የዘመን ክስተት ባለቅኔ እውቀት ከጥበብ የታደለ ፍጥረትን ያህል ክትልትል ሕይወትን ያህል ስንክሳ በአንዲት መስመር ላይ ተቀሎ ዓለም የተውኔት መድረክ ናት ሲል ነበር ያስቀመጠልን በሦስት ቃላት ሸብልሎ። ሼክስፒር እውነት አለው። ይኸው ዛሬ ሰምናወጥቁን በስምም ሆነ በግብር ፍቹን በአንቺ ለየ ነው። አዎ፣ የተውኔት መድረክ ናት ዓለም ዓለም እውነቱን በአንቻ አየ ነው። ዓለም የተውኔት መድረክ ናት። ከውቅያኖስ የሰፋ ሐሳብ ከተራራ የገዘፈው እውነት በአንዲት መስመር ሦስት ቃላት መድረክ፣ ዓለም እና ተውኔት እነዚህን ሦስት ቃሎች ከሊቁ ዘመን ስቢያ ፍቼ ዛሬ በእኔ ዘመን መነጽር በሀገሬ ባስተውላቸው በሀገሬ ልክ ብለካቸው ሦስቱም ቃላት በህብር በአንድ ቀለም አንቺን ስለው አንቺን መስለው አንቺን ሆነው አንቺን አክለው አየኋቸው። እውነት አለች፣ እውነት ናቸው። አስቀድሞ ጥንቱም ገና ጥበብ ከደሙ ጋር አዋህዶ የተፈጠረ በስም በግብር በእምነቱ ጥሪውን የተቀበለ እድሜ ልኩን በቃል ጸንቶ ለሀገር ለወገን በጥበቡ ብርሃን መርጨት የቻለ አንድ አንቺ እንጂ ያለም ፀሐይ ሌላ ኮከብ ምን አለ ማን አለ ቆየት አለ አለም ተውኔት እውቁ ገጣሚ ተዋናይና አዘጋጅ ጌትነት እንየው በአዲስ አበባ ብሔራዊ ትያትር አዳራሽ ባለፈው ወር ሁለገቧን የመድረክ ሰው አለም ጸሐይ ወዳጆን ለመቀበል በተሰናዳ ልዩ ዝግጅት መድረክ ተውኔት አለም ሲል ባቀረበውና አሳጥረን ስለ ምርጥ የሳምንቱ ግጥም ባደረግናቸው የግጥም አንጓዎች እንደዚያ የሚባል ነገር ካለ የዛሬ እሁድ ጥቅምት 25 አዝናኛችሁን መጽሔትን እንሆ ጀምረናል። የአህመድ ተሾመ ደምቢን

Hay et yalnsın hay et yalnsın Hayret et yalnsın Hayret et yalnsın Hayret et yalnsın ያሰግስ መች ሊያምር ዘማሪው ሰማን የጠራ ተውዚለኝ ሀገሩ ወለባሰ ማ ሆነብኝ ነገሩ የዘንድሮ አዋቂ ጨዋ ባደባባይ ጸሐይ ሊሆን ይላል ለጨለመበት ሲያይ እንብሮበት ይቀወ

አዲሱ በልጅነትህ እንዴት ያለ ልጅ ነበር? በጣም ጥሩ ልጅ፣ የተባረኩ የተመሰገንኩ። እንደዚህ ያለ ልጅ እንደምትሆን ገምታለሁ። ስትታዘዝ ያለ ማንገራገር ትቀበላለህ? እንዴት! እንዲያውም ሳልታዘዝ ነው። ሳይታዘዙ መቀበል፣ በእርግጥ አዲሱ፣ አላሳቢነት ሊሆን ይችላል። ስትታዘዝ ግን አከበድክብኛል። እርግጥ የምታዘዝ ነገር አንተ ግን በመናወቅ የለም አዲሱ ቅድም ያስተዋውቅ ናቸው። ምን ልታዘዞች ናቸው። ያስታወሱ ሰታይር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነትም ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው። በቀልዳ ቀልድ ለዛ የተዋበው ፖለቲካዊ ስላቅ በስነ ጽሑፍ፣ በመድረክ አልያም በስዕላዊ ሥራዎች በማኅበረሰብ ውስጥ እየታዩ ያሉ ማኅበራዊ ሕጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው የጥበብ ዘዬ በአጫጭር ትዕይንቶች ይሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ታዲያ ጭብጡን በቅጡ ከታዳሚው ከማድረስ አያግደውም። በግለሰቦች የተፈጸመው ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግሥት ሲደረጉ የሚስተዋሉና ነገር ግን ነገር ግን ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። ምን ልታዘዝ የጨዋታው ስም ነው። አሁን ከምን ልታዘዝ ካፌ ዘልቀናል አድማጮች። አሉላ አንተነህ ወደዚያ ጎራ ለማለት እድሉ የገጠመ እንዳልል እርሱም ቢሆን የሀሳብ ብቻ ነገር ሳይሆን ይቀራል። ልክነህ አዲሱ ወደ አዲስ አበባ ያቀኑት የስራ ባልደረቦቻችንም የሳምንታት የስራ ቆይታ መልካም አስተዋሽ ይመስለኛል። ለጊዜው ግን እኛ ጎራ የማለቱን እድል ባናገኝም ምን ልታዘዝ ካፌ ራሷ ናት ወደ እኛ የመጣችው ነው የምትለኝ። አሁን አዲሱ በሀሳብም ቢሆን የመሄዱ እጣ ታዲያ አልተነፈግንም። ና በትዕይንታቸው አጓጓዥነት በምናብ ወደዚያ ውናቅና የካፌውም ታሪክ ያጠፋችሁትን ያህል ነው የሚሰማኝ። ምንም ነገር የለም ለካፌ መታሰብ ቤቱን ነገር ሙሉ ቀለም ቀብተውታል። ይሄን ነው ቀለም አሜሪካ፣ ሩቅ ነው ወይ? የሰላሳ አመት ታሪክ እኮ ነው። ዝም ብለ ቀለም ቀብተ በንዝላልነት ያጠፋው እና ሰላሳ አመት ሙሉ ካፌው ቀለም አይቀባ ታሪክ እኮ ነው። ታሪክ ቀለም ይቀባል? ጋሽ ያልቅበት እኮ የሰነበተ ነገር አይወዱም። ጭራሽ እንደ ምን የሆኘ ነው አይደል? በቀለም ያለው ሌላ አስተዳዳሪ ቢሆን ግሙን ነበር የሚያፈርሰ። እውነት ጋሽ ያልቅበት የኔንም እድል አብረው ነው የቀቡት። ኔ የግጥም ቢኖር ነው አንድ ሚሊዮን ዲያስፖራ አለና አንድ ሚሊዮን ታሪክ ይዘን እንቀመጣለን እንዴ። እሱ ብቻ አይደለም ሰዎች ደግሞ እነሱን ምን አደረጋችኋቸው? ምን አውቃለሁ ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናላ። ትልቅ ሰው እኮ አያወዱም። እሳቸው ጨራሽ ትልቅ ሰው አይወድም፣ ግጥም አይወድም፣ ምንም ይወድም። ምንም ልታዝዝ በእኔ አሜሪካ ማየት ስለምፈልግ አይደለም። በቃ ዲያስፖራ ሳይደስ ስለሚለኝ ነው። የግጥሜ መፋ ግን አላሳዘነሽ በጣም አሳዝኖኛል እንጂ ግጥምሽን ግድግዳውን ፍቅርም ቢሆን እናወጠዋል እንደሆን መሬት ይባኮታል። ይኸው በነካጆት እንደው ደግሞ የጻፉት እውነት እውነት ሳላስፈቅዶታል። ዛሬ የተጻፈ ግጥም እንደ ትናንትናው የሚጥም መስሎሽ ነው። ይሄ ማን ነው ይናቅበት። እኮ አልኩህን ስም እንደሚጠፋኝ አያልቅም እንጂ እንደማልቀበት አስታውቃለሁ። ስማ ይሄ ግድግዳ ተፍቆ ግጥሙ መገኘት አለበት። አረ ዲያስፖራ በመጣ ቁጥር ይሄ ግድግዳ ተፍቆ ካፌው ፍረስ ምን አለበት? ለዲያስፖራ ምንስ ቢፋክት ደግሞ እኮ አሻራችንን በሙሉ በሆነ ባልሆነ ባገኛችሁት ቀለም እየቀባችሁት ይሄን ቤት ታሪክ አልባ ልታደርጉት ነው። እነግርሃለሁ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ እንግዲህ ዲያስፖራ ትጥቅ አልፈቱም። ትጥቅ አልፈቱም ወይ ዳያስፖራ በመጣ ቁጥር ካፌ ይፈርሳል። ወይ የጠፋ ግጥም፣ የሚፋቅ ግድግዳ፣ የ30 አመት ታሪክ ምን ልታዘዝ ካፌ ጎራ ብለናል። ሚካኤል ታምሬ፣ በሀይሉ ዋሴ ዋጄ ከአዲስ አበባ አለም ፀሐይ ወዳጆ ተመልሰሻል። ከዚህ ከስቱዲያችን እንደምን አመሻችሁ። ሰላሳ አመት የቆየ ታሪክ የሚጠይቁትም የቆዩትም የሰነበቱትን የሚመለከት ምን ልታዘዝ የተሰኘ ካፌ ውስጥ የሚሰራ ነው። ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በሀይሉ ዋሴ ዲሬክተርና ደራሲ ነህ። ሌሎች ባልደረቦቻችሁ አሉ፣ ዘቢባ ግርማ፣ መስከረማ አበራ፣ መስፍና ላይ ኢየሱስ እየተወደደ የመጣ ይመስለኛል። ወደ ምን ልታዘዝ ካፌ ጎራ ብለን ወጋችንን ከመግፋታችን በፊት አለም ጸሐይ ከአዲስ አበባ መልስ ነው ያገኘንሽ። ከመሄድሽ በፊት ወግ ነበረን የብዙ አመት ትውስታሽን የቀሰቀሰ አጋጣሚ እንደነበረ ተረድቻ አለው። በቁንጽል ያመጣናት የምልታዘዝ ካፌ አጋጣሚሽ ግን ለየት ያለች ናት። አዲስ አበባ ላይ ተመልሰሽ በተዋናይነት የመሳተፍ ያን የምትወጂውን ሙያ በጨረፍታም ቢሆን የማግኘት እድል ሰጥቶሻል። እንዴት ተሳካ? እንዴት ተሰራ? ካንቺን ጀምረ በጣም አመሰግናለሁ ይህን እድል ስለሰጠህን። መቼም ለጥበብ ሰዎች የምታደርጉትን መድረክ የመክፈት እድል በጣም ነው ማደንቀው። እኔ የምልታዘዝ የምትለዋን የቴሌቪዥን ተከታታይ ድራማ ከዚህ አገር ከመሄዴ በፊት ታውቀው፣ ያው እውቁ ባለሙያ ታደሰ ወርቁ በጣም ይወዳታል እና እሱ ነው እንዳያት ያደረገኝ። እውነትም ማየት ከጀመርኩበት ጊዜ ደግሞ እኔም በጣም የምወደውና የማደንቀው ትሬት ነው እና በሄድኩበት ጊዜ ፈጣሪዎቹንና እና ተዋንያኖቹን ለማግኘት ሙከራ አደረግኩ። አገኘኋቸው። በዛ የተነሳ በተለይም ከተዋናዎቹ ጋራ የነበረችኝ ትንሽ ቆይታ ወደ ደራሲዎቹና ወደነ ሚካኤል እንዲወስደኝ አደረገ። ያለኝንም ኢንተረስት አወራኋቸው። ከሌላ በኩል የተደጋገመ አብሬ እንዲሳተፍ የተጠየኩባቸው መድረኮች ነበሩ። ግን የፈለግኩት ምን ልታዘዙስ መግባትንና በተለይም ይሄ ከውጭ የሚመጣውን ዳያስፖራ ተብሎ የሚጠራውን በውጭ የሚገኘውን ኢትዮጵያ በሚመለከት ባህሪ ላይ ከዋጄ ጋራ በስልክም ትንሽ ተነጋገርን። ሀሳቤንም በጣም ቆንጆ አድርጎን የተረዳው ጥሩ አድርጎ ጻፈው። ያው እንዳየኸው ሄጄ ደግሞ አብሬያቸው ተወንኩኝ። እኔም ደስ ብሎኝ ተሳተፉ። ጋበዙሽ እነሱ? አንቺ ነሽ የመስራት ሀሳቡን ያመጣሽ? እኔ ነኝ። አንቺ ነሽ የጠየቅሻቸው? እኔ ነኝ የጠየቅኳቸው ጥሩ ስራዎች በተሰሩ ጊዜ አንጋፋዎቹ የአዲሶቹን የወጣቶቹን ስራ በነጻነት ማድነቅ አንዳንዴ ሲሆን የሙዚቃ ስልክ ተደውሎ አዲስ አበባ ድረስ ቃለምልልስ ያደረግንላቸውን ድምጻውያን እንገና የማይታወቁትን የማድነቅና የማወደስ ጠባይሽን እምወድልሽ ነው። ለአድማጮች በዚሁና አጋራ በሀይሉና ሚካኤል ወደ እናንተ ልምጣ። የግል አጋጣሚያችሁን ትነግሩኛላችሁ። በርከት ላሉ ዓመታት ከሀገር ውጭ ነበረች። ምናልባት በስራዎቿ ካልሆነ በቅርበት የማወቅ እድል አልነበራችሁም። ይሄ አጋጣሚ ሲፈጠር የመስራትም እድል ሲመጣ ምን ተሰማችሁ? እንዴትስ አስተናገዳችሁት? በጣም አመሰግናለሁ። በጣም ወያክለል ስለጋበዛችሁ ናለ በሀይል እሺ፣ ሰይፉ ነበር የደወለልኝ አለምዬ መስራት ትፈልጋለች እንድታደርጋ ብሎ የተሰማኝ ስሜት አልነግርህም። ሳገኛትም የተሰማኝ ስሜት ስትርክ በቃ እየታያት እየተንቀጠቀጥኩ ነበር ማወራት ስልክም ሳወራት

እስካ ምን መሰለህ ያልኩት ወንድ መጣ ተቀባ ስቴ እኔከ እንግዲህ ምንታዘዝም ባልሰራውም ምንም አይመስለኝም። እንደዚህ አይነት ስሜት እየተሰማኝ በጣም እድለኛ እግዚአብሔር በቃ እውነት ባርኮኛል ማለት ነው እ እንደዛ ስሜት እየተሰማኝ ዛሬ ደግሞ ደውላ አየውት የሰራሱ ወደድኩት ስትልኝ እኔ ይቻ ነው የሚማቅ የተሰማኝ ስሜት ነው። አሁንም ራሱ ከእሷ ጋር ቤቲ ይሄ መደግ ተገናኝ መሻሽቶ ማውራቴ አንድ ሬዲዮ ላይ ከሷ ጋር ማውራቴን ሳስበው ከልቤ ነው መ በጣም ነው መወዳት። ያክብርልኝ ግሩም ነው በሀይሉ የደረሰ ይመስለኛል። ምስጋና አማክብሮትህም ይሄ የቀደሙና የኋላውን የቀደሙ ባለሙያዎችን በጥሩ መንፈስ ቦታ መስጠት፣ አዲሶቹንም ማበረታታቱ ወደ ላይም ወደታችም የሚወርደው እንድንመላለስበት የሚፈለግ መንገድ ይመስለኛል። ሚካኤል ግን የማረሽ አይመስልም። ከግድግዳው ጋር ማጥፋቱን፣ ቀለም መቀባቱን በነጻነት ነበረ አቶ ያልቅበት ሲናገሩ የነበረው ሚካኤል እንዴት ነበረ? እንዲህ በጣም በጣም ከባድ ነበረ። እውነት ለመናገር እንዳለህ በኃይሉ እንዳለህ መጀመሪያ ደወልልኝና ሁል ጊዜ እናወራለን ስለምንታገስ ስናወራ እናወራ ሶስትም አራትም ክፍል ብትሆን የልባችንን ማለት የምንፈልገውን ነገር ብለን መቆመም ካለበት ይቆማል እንጂ ዝም ብለን የምንሰራው ስራ አይደለም። በዚህ ተስፋ አምቶ የገባ ነው። ስንጀምርም እና ለመጀመሪያ ጊዜ ያልኩት ምንድን ነው አይሆን ላይ ከምሉ ልብ በመግባታችን ትልቁ ሽልማት አገኘን። የዋለም እያብራን እንሰራ ነው ነው ያልኩት። እና ከባዱ ነገር የነበረው እንዴት ነው አክት የሚደረገው ነው። አሁን አንተ እሺ አክሽን ብለህ ዝም ትላለህ። እኔ እንዴት ነው አሁን ከሷ ገባት ጭ ምሰራ እዛ ወደ ጥግ ሆኖች አክሽን ብሎ ዞሮ ዴል ነው እኔ የሚታጠቀው። እና ልጆኝ አባቴ በጣም ቲያትር ይወዳል እና አንደኛ ክፍል ሁለተኛ ክፍል ሦስተኛ ክፍል ተማሪ እያለሁ ቲያትር ያለሁ ይሄዳሉ አያሉ እና ይህ በሚሱ ነጋዴ ስሰራ አይቻለሁ እና የተለያዩ ስራዎች አሉ ሆኝ በደንብ አይቻለሁ እና አሁን በጣም በቃ ከዛ አይነት እንትን ጋር እንዴት ነው ተፋት ጀምሰራው የሚለው የምር በጣም ለእኔ ከባድ ቻሌንጅ ነበር። እና በሚስጥር እንመካከር ነበር በ አሁን በ ኮስተር ብለን እንስራ ምናምን የተባባልን ያንን ስሜት ማሸነፉ በጣም ከባድ የነበረው ደግነቱ ለየንም ያው ቡድ ጉዳ እናንተ እንዳትቀርብ እሰማለሁ እና እንደምታውቃት እሷም ነገሮችን ቀለል አርጋ በጣም ጓደኝነት እንዲሰማ ታደርገናለች እና ለመጀመሪያ ጊዜ የነበረው ትልቁ ከባዱ ኤክስፒሪንስ እሱ ነበር ለማለት ነው ወላ። መልካም። ሚካኤል ታምሬ የምልታዘዝ ተዋናይ፣ በሀይሉ ዋሴ የምልታዘዝ ደራሲና ዲሬክተር፣ ሌሎች ባልደረቦቻችሁንም አመሰግናለሁ። እግዜር ይስጥልኝ ላሆነው

şaş Tıdem geldi aşi Çerek ዶክተር አሰፋ አጃጃው መኮንንና ባለቤታቸው ዶክተር ብሌን ስዩምን በሙያቸው እውቅና ማግኘታቸውን ስናቀርብ እውቅናው ስለምን ምን እንደተሰጣቸውም አውግተውናል። በዶክተር ብሌን በኩል ጥቂት መቆጠብ ቢኖርም ገፋ አድርገን ግን ማውጣጣት ችለናል። ዶክተር አሰፋም አገዙን። እስቲ ለትምህርት ይሆናልና ያለመቆጠብ ያክሉበት አልናቸው። ያው ሕክምና ነው። በሽተኛው ማየት ነው። ባለቤቴን መደገፍ ነው። በሚያደርገው ነገር ቤተሰብ ይረዳናል። እንደ ህብረተሰብ ነው ልጆቻችንን የምናሳድገው። ባለቤቴን የኔ ቤተሰቦች ልጆቻችንን ልጆቻችን ብለው ይዘው ያሳድጉልናል። እነሱ መቼም ክብር ምስጋና ይግባቸው። ብቻዬን ሆኜ ማድረግ ላልችል እችላለሁ። ምክንያቱም አራት ልጆቼ ትምህርት እየተማርኩ ነው ያለድኳቸው። እዚህ ሀገር ደግሞ ትምህርት ሲባል ኢንተርንሺፕ ወይም ሬዚደንሲ ሲባል ሆስፒታል ማደር አለ። በተከታታይ ሀያ አራት ሰዓት እና ከሀያ አራት ሰዓት በላይ በአንዴ መስራት አለ እና በሱ ሁሉ እንግዲህ ባለቤቴንም አመሰግናለሁ። እግዚአብሔርም ደግሞ ትግስትና ጽናት ደግሞ ስለሰጠኝ አንዳንድ ጊዜ ማቋረጥ በሚያሰኝበት ጊዜ አይ አላቋረጥም፣ ይሄን ነገር ከግብ አደርሳለሁ ሳሊሆን አለው ለልጆቼ ማለት እንደዛ አይነትን መቻል እንግዲህ እግዚአብሔር ነው የሚሰጠው። ከዛ በኋላ ደግሞ እግዚአብሔር ደግሞ ሰውን በማዘጋጀት ያግዛልን ነው ያለን። ወቅቶች ነበሩ ልጆቼን እርጉዝ ሆኜ እንደዚህ አራት ሰዓት በምሰራበት ጊዜ፣ ሰላሳ ስድስት ሰዓት በምሰራበት ጊዜ አንዳንድ ጊዜ መኪና ቁልፌን የት እንዳደረኩ እራሱ አላስታውስም ነበር። ጠዋት ተነስቼ እና አይገርምም እሺ፣ ጠዋት ተነስቼ ስራ ለመሄድ በምነሳበት ጊዜ መኪና ቁልፌን አንዳንድ ልጆች የሚጫወጡበት ስለሚችሉ በእነዛ ወቅት ዛውሳለሁ። በሰፋ ጠቃይ መኪና ይዘሽ እንጂ በታክሲ ወይም በኦበር ሄዳለሁ። ሁለታችንም እኩል ስራ ነው ያለን እና እንደዚህ አይነት መስዋዕትነትን ከፍሎ ማድረግ ያለብኝን ማድረግ ችያለውና ብዙ ሰዎች ነው የማመሰግነው። ከዛ በላይ ደግሞ እንግዲህ እግዚአብሔር እናመሰግናለው ይህን መቻል ስለሰጠና መጨረሻ ያለብኝን በጊዜ መጨረስ ትለቻል እኮ በጣም እናመሰግናለን። ዶክተር ብሌን ይስጥልን። ታውቃቸዋለህ? አለም ነቅት ብሌንን እንኳን አራት ልጅ ራሳቸው ልጅ ይመስላቸው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ወደ ዶክተር አሰፋን ሂድ። እማሆይ ታልፊ ያለሽም ይመሰግናሉ። ታውቃቸዋለህ? አሉ አዲሱ፣ አላወቅኳቸው። ማን ናቸው? ታልፊ ያለሽ በጣም ደስ የሚሉ እናት፣ የዶክተር አሰፋ አያት ናቸው። ወላጅ እናቱ ደግሞ ሲስተር ጸሐይነሽ አሉ፣ በሙያ ነርስ ናቸው። እዚህ ሀገር ነው የሚኖሩት። እዚህ ሁሉ ይተጋገዛሉ። ግን ያም ሆኖ አራት ልጆች ማሳደግ ሐኪም ቤት አራት ሰዓት ከግምት በላይ ነው፣ ቀላል አይደለም። ዶክተር አሰፋ እንደው በዚህ ረገድ ትንሽ ገፋ አድርጉ እስኪ ብሌን እንግዲህ አንደኛ በትምህርቷ በጣም ጎበዝ ተማሪ ነ በዲስቲንክሽን የተመረቀችው በማዕረግ ማለት እሺ፣ በማዕረግ ነው ሬዚደንሲዋን ሕክምና ድህረ ምረቃ ትምህርቷንም ስትማር እዚህ ሀገር ኤኦኤ ይሉታል አልፋ ኦሜጋ አልፋ ሶሳይቲ፣ የክብር ሶሳይቲ ነው በሙያዋ ትምህርት ቤት እያለችም ጥናቶቹን በተለያየ ቦታ አቅርባለች። አራት ልጅ እየወለደች ነው የተማረችው። እንዲያውም ማስታውሰ የመጀመሪያ ልጃችንን ከዛ ከሆስፒታል ነው ወደ ለዚያ ክፍል ሄደችው። ከዛ ደግሞ ሳብ ስፔሻሊቲ የትረ ምረቃ ደግሞ ጋስትሮ ኢንተስትናል ስፔሻሊስት ነች። የአንጀት የጉበት፣ ጨጓራ ህክምናዎችን እና አሁን ለምሳሌ ኢንዶስኮፒ አስርማ ያም ሰርታም መታ እንደገና ልጆችንም ይዛ ወደ ላይብራሪ ነው የምትሄደው። ሌሎች ልጆች ሊማሩ የሚገቡት ከሷ በጣም ፎከስት ነች። ወደ አንድ አቅጣጫ ላይ ትኩረታቸው ትኩረት ትኩረት፣ ትምህርት፣ ስራ፣ ልጆች፣ ቤተሰብ ሚል ላይ ነው። በጎ አድራጎትም ከሆነ እኔ የጠየቅኳትን ነገር እዚሁም በስራችን ቦታ ኢትዮጵያኖችም ቢሆን ማየት ካለባት ምንም ወደዛ ወደዚህ አትለም። ጎንደርም ሄዳለ ጎንደር ሆስፒታል ወደፊትም እንግዲህ ደግሞ በተመላላሽ እየሄደች እዚህ በተለይ ኢንዶስኮፒ ስልጠና ሴቶች ደግሞ የእኛ ሀገር ሴቶች እንግዲህ የኮለን ካንሰር በሽታ አለ። የእኛ ሀገር ሴቶች ራሳቸውን እስቲ ለምርመራ ልምጣ ብለው አይዱ። እዛም ላይ በሚመለከት ሀዋርድ ዩኒቨርሲቲ በነበረችበት ጊዜ ጥናቶች ሰርታለች። ጅማ እያለችም በሴቶች የሚደርስ ጥቃት ላይ ጥናት አድርጋ ጽሁፏንም ፓብሊሽ አድርጋለች። ጀርመኒም ሄዳ ሪሰርቿን አቅርባለች። እዚህ እዚህ ደግሞ በስራዋ ቦታ በእርግጥ ነው እዚህ ስራዋ አለ አለቃዋ ነኝ። በዚህ እና እዚህም በሙያዋ በጣም በጣም በጣም የተመሰገነ ትልቅ ነገር ነው። የትምህርት ችሎታቸውን ሲገልጡ በጣም የሚገርም ነው። እኔም ስለ ዶክተር አሰፍ ሰማ ነው። በዘመኑ ቋንቋ ሰቃይ ሰቃይ ተማሪ ፋሉላ ታቃል ስለ ራስ መናገር እንደሚከብድ እንረዳለን። ባጭሩ የሚሉት ነገር ካለ በትምህርቴ እንደተባለው ከመጀመሪያው ጀምሮ አንደኛ ለማውጣት ሁልጊዜ ግን በርቀት ነው ደግሞ የሚሄደው እኔ የምፈልገውን ነገር ሌላ ነገር መፍጠር አለብኝ ብዬ ነው ሁልጊዜ ማስበው ከተጻፈው ካለው ሌላ እና መምህሮች ሁልጊዜ ነው የሚያበረታቱኝ የነበረው እዚህም ሀገር ለምሳሌ መጀመሪያ በወጣት ተመራማሪነት ሲሸለም በሳንባ በሽታ ባጠናሁት የኦክሲጅን ማነስን በዛ ሁኔታ ላይ በመግለጼ ነው ይሄ ለሳይንስ አዲስ ግኝት ነው በፊትም ትምህርት ቤት ስገባ ፈረንጆቹ ምን ማድረግ ነው የምትፈልግ? ሲሉኝ የተሻለ ነገር ማድረግ ነው የምፈልገው ነው ምለው። እዚህ መጥቼ፣ ለምሳሌ ሙያዊን መጀመሪያ የዚህ የሴንተሩን ዲቨሎፕመንት ሲጀምር ከስታንፈርድ ወጥቼ ታች ጀምሮ ጀምሬ ሰዎችንም አሰልጥኝ ሴንሰሩንም ወደ ላይ አድርሼ ደግሞ ወደ ጥናት የሚሄድ ማድረግ ነው የምፈልገው ብዬ ነው የሄድኩት። ለምሳሌ አሁን ሰሞኑን አዲስ በኢትዮጵያኖች ላይ የሰራ ነውን ጥናት ለፓብሊኬሽን ልከናል፣ ለህትመት ልካችኋል፣ በሳይንሳዊ መጽሄት ላይ እንዲታተም። የትኛው የህትመት መጽሄት ይሆን? ክሊኒካል ስሊፕ ሜዲስን የሚል ነው የሚሆነው። በኢትዮጵያኖች ላይ በአሜሪካ የተጠና ጥናት ነው፣ አዲስ ነው። እንግዲህ ለእኛ ሀገር ለሚሰሩ ሐኪሞች ወይም በሶስተኛ ለ ለሚሰሩ ሐኪሞች ስለዚህ በሽታ እውቀት እንዲኖራቸው እነሱ እንዴት ነው ያየኋቸው፣ እንዴት ነው ያከምኳቸው፣ ውጤቱስ ምን ነበር የሚለውን አይነት ነው። በሙያ እና አንድ ፕራክቲስን ሊድ በማድረግ በአካደሚክ ኢንተርፌስ በዚህ ደግሞ ከቼስት ፋውንዴሽን ተሸላሚኝ በአካደሚክ ሊደርሺፕ እና በበጎ አድራጎትም በሳይንስም በስራ አመራርም በሶስቱም አቅጣጫዎች ነው እስከ ዛሬ የተሸለኩት። እና እኔ ሳድግ ተበረታትቼ ነው ያደኩት። ያገኘሁት ሰው በሙሉ አንተ ጎበዝ ነህ እንዴት ነው የምታስታውሰው እያለ እያበረታታኝ ሄደው። ይህ ደግሞ ትልቅ ነገር ነው። አዎ አሉላ፣ ባለፈው የዘጋንባት ቀልድ ሳትሆን የእውነት ሆና ግን ፈገግ ታደርጋለች። አከበዱባቸው ነው የምትለኝ። ፈገግ ብቻ ሳይሆን አዲሱ፣ እንዳልከው የእውነት ታሪክ ሆና ታዝናናለች። መለስ ብለን እናስታውሱ የራዲዮ መጽሔት ዘና ባለመንፈስ ፕሮግራሞች የምናቀርብበት ነው። ትንሽ የቀልዳ ቀልድ ለዛ ያለው ነገር መደባለቅ ይጠይቃልና ከእርሶ ቀድሞ የነበሩ ተማሪዎች ዛሬ በሕክምና ሙያ ውስጥ ያሉ በጊዜው እርስዎ በትምህርት ላይ እያሉ ፈተና የሚወስዱበትን ሁኔታ የሚያውቁ የገለጹትን ነው ማነሳው። ከባድ ነው የተባለ ፈተና እርስዎ ከሚጠበቀው ሰዓት ቀድመው ወጥተው፣ እነኛ ዛሬ ሙያ ጓደኞቻቸው፣ ያኔ የተማሪ አጋሮቹ ሲወጡ አይተው እንዴት ነው ሲሎት የፈተናው ሁኔታ ከባድ መሆኑን እና ተማሪዎች እየሰሩ ነው፣ በጣም ከባድ ነው የሚለውን አከበዱባቸው የሚል ቃል ነው የተጠቀሙት። እርሶን እንደማይመለከት አከበዱብን አለ፣ እኔ ምን አገባኝ፣ እነሱ ላይ አከበዱባቸው። ለዛልክ፣ እውነት ነው ዶክተር አሰፋ ትክክል ነው ምንድን ምንድን ነው አከበዱባቸው ወጣ ነገሩ አሳሰበኝና እኔ ሀሳብ የያዘኝ ልጆች ለምሳሌ ጥቁር አንበሳ አንደኛ ዓመት ብያለሁ የአናቶሚ ምን ስንማር አጥንቼ እኔ ደግሞ እንደገና እነሱን ያስተምራለ አስተምራለ ወደ ፈተና ሲሄድ ማለፌን አለማለፌን አንድ ቀንም ጠይቄው አላውቅ ያን ግን ነገሩ አሳሰበኝና ስወጣ ይሄ ነገር ለምን ከዛ በፊት ብዙ ልጆች ከክፍላችን እንዲደግሙ ተደርጎ ነበር። አርባ ምናምን ልጆች ሪኤግዛሚኔሽን ይሉታል እና ያኛውን ፈተና እንደዛ ሲሆን፣ እኔ ሀሳብ የያዘኝ ልጆቹ ከበዳቸው። እርስዎ ግን ተፈታኝ ነዎት አይደለም? እንደተባለው ሁለተኛው ግሩም ተማሪ ከመቶ በስልሳዎች ውስጥ የሚገኝ ውጤት ሲያገኝ እርሶ፣ ዘጠና ውስጥ ነው። ከተከታዩ በጣም ርቀት እንደነበሩት፣ በእርግጥም ለእርሶ እንዳልከበደ ያስታውቃል። ያከበዱባቸው የግድ እዚህ ላይ መግታት ይኖርብናል። ዶክተር አሰፋ እንዲሁ ፈገግ እንዳልን እናመሰግናለን። ዶክተር አሰፋንና ዶክተር ብሌንን አዲሱ። የዶክተር አሰፋ እናትና አያት በስፍራው ነበሩ አልከን። አዎ አያታቸው ወላጅ እናታቸው ሲስተር ጸሐይ ነሽም ነበሩ። እስኪ ስሙን ንገሩኝ።

ጎንደር ደብረ ብርሃን ስላሴ ምን ታሪክ አለ? እነማ ነበሩ በዛ ዘመን? ወይዘሮ አበባ ወልዱ፣ አቶ አለማየ ወልዱ ስለ አንገቷ ገብርዬ ፈንታሁን፣ አለማየ ቄስ ልሳነ ወርቅ፣ መምሬ ገብራ ገይስት፣ መምሬ ሰይፉ ልጆቻቸው፣ እነዚህ ትልልቆች፣ አባ ገረተን ተንሳይ፣ አባ ወርቁ ተካሽ፣ መኮንን ለማማናቸው አይ አባ በለጠ ማማ ፍልጥ አሁን እዚህ አሜሪካ ኖርሶ የሚኖሩት አዎ፣ አሜሪካ ልጅ መጥቼ ተድሩስ ከራ ሰባ እኮ ቆዩ። አሁን አይመለሱም። ኢትዮጵያ ልጆች እኮ ያሉት እዚህ ነው። እንዳን መለስማ ልጄ እሷ አንድ ናት። ልጆቼ ደግሞ የእሷ ልጆች ከዚህ ናቸውና እዛ ልመለስ ሰው ስለሌለ ከልጆቼ ጋር ለመለየት ስለማልፈልግ ነው እንጂ አገሬንማ እወዳለሁ። የማይሆኑን ነው እንጂ አገሬን ልለይም አልፈልግም። ልጄ የፈለግኩትን ይኸው ስብስብ አድርጎ ከጉኖ ለደስታ ለክብር ቆብ አበቃኝ። ልጄ ብሩክ ነው፣ የተባረከ ነው። ብሩቅ የሆነልኝ ዘሩ ይርባ እንደ ዝጊሀር ያለ ነው። እሱ ለሁሉ ለዝባዛኝ ብሩክ፣ አዎ ሚያውቅ ነገር የለው ለድሀ ያዝናል። ለዘመድና ለባድ አይልም ለሁሉ እኩል። ፀሐይነሽ ወርቁ ጎበዜ የዶክተር አሰፋ ምንድን ነው እናቱ? ስንት ናቸው ልጆች ከዶክተር አሰፋ ጋር? ሰባት፣ አራት ወንድ ሶስት ሴት። እርሶ እዚህ ቆዩ? አዎ ቆይቻለሁ። ኢትዮጵያ አልተመለሱም? ተመልሻለሁ ባለፈው አመትም እጀ ነበር። የትየት ነበር አዲስ አበባ ነበርኩ። ወንድር አይደለም ስራሰፋ መሸለ እውቅና ማግኘት ዛሬ ምን ይሰማዎታል? ከመጠን በላይ ደስ ብሎኛል። ይጠብቁት ነበር? አዎ፣ እሱ ሁልጊዜም ተሸላሚ በመሆኑ አሁንም ደግሞ ይሄንን እድል በማግኘቱ የበለጠ እጅግ በጣም ደስ ብሎኛል። ሌሎቹ ልጆች ዛሬ መጥተዋል እዚህ? አዎ አንዱም ኢንጂነሩ መጥተዋል። ኢንጂነር መኮንን ጃው ይባላል። እሱም ከቺካጎ ነው የመጣው። እሱም እንደሱ ተከታይ በጣም ጎበዝ ጀግና ነው። ደስ የሚል ልጅ ነው። ሌላው ተፈሪ ጀጃው አለ። እሱም እዚው ያለ ባልቲሞር ነው የሚሰራ። አሁን ነው የመጣው። አሁን ደርሷል። ዶክተር አሰፋ ስንተኛ ልጅ ነው? ሶስተኛ። አሁን አብረው ነው የሚኖሩት? ለብቻዬ ነው የምኖረው። ዛሬ እንግዲህ ትልቅ ነገር ነው ለዶክተር አሰፋ እንደ ሌሎቹ ከፍተኛ እውቅና አግኝቶ ሽልማትና፣ እስኪ መርቁት። እግዚአብሔር እድሜ ጤና አይስጥልን ለአገሩ ተቆርቋሪ ለወገኑ አለኝታ ሆኖ እድሜ ጤና ሰጥቶት ሕዝቡን እንዲያገለግል አገሩን እንዲረዳ ነው የምመኝለት። ማ ወይም እንኳን ደስ ያለው ሳለ የእብረት የብረት መሰሶ ይሁንልኝ ልጅ። ለአገሩ ጠቃሚ ተቆርቋሪ፣ ለወገኑ አሳቢ ይሁንልኝ ልጅ። በጣም ነው የምወደው ልጅ። መርቄዋለሁ፣ ምሩቅ ይሁንልኝ። ቀደም ብለን ወደ አስተዋወቅናችሁ ቃለ ምልልስ ነው የምናልፈው። እንግዳችን በመጀመሪያው ክፍል በተስተናገደ ሌላ ቅንብር ከምን ልታዘዝ ደራሲና ዲሬክተር በኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋርም የምን ልታዘዝ ተጋባዥ ተዋናይነቷን አጋጣሚ ተንተርሰን በአጭሩ ያወያየናት ሁለገቧ የመድረክ ሰው ዓለም ፀሐይ ወዳጆ ናት። አለም ፀሐይ ወዳጆ እንኳን ደና መጣሽ በድጋሚ እንኳን ደና ቆይሄኛ ከረጅም ዓመታት በኋላ ነው ወደ ኢትዮጵያ የተጓሽው ኪነጥበብ ነክ ከሆኑ በመድረክ ከተካሄዱት ዝግጅቶች ቀደም ብለን ምልታዘዝን እያነሳን ነበር እስኪ ስለ ስሜቱ ከዚህ ሁሉ ጊዜ በኋላ አገር መግባት ወደ አገር መሄድ ስለሚፈጥረው ስሜት ውስጥሽ ስላሳደረው ሁኔታ ንገሪን ከመሄድሽ በፊት ስለነበረው ስትደርሽ የተሰማሽ የኪነጥበቡን ጉዳይ ወደ ኋላ እናቆየው ይሄን አይነት ጥያቄዎች ሲቀርቡ አንዳንድ ጊዜ ለመመለስ እንዴት እንደሚጨንቅ ግርም የሚለኝ አሁን ካየሁት በኋላ ነው። ምክንያቱም ብዙ ጊዜ ስቃ ወይም ሐዘን ለመግለጽ ብዙ ቃል አንዳንድ ሙሉ ቀን ለማውራት ይቻላል። የደስታ ሲሆን ግን ቃል የለውም። በጣም የሚደንቅ ነገር ነው እና የተሰማኝን ደስታ ምንም ቃላት ሊገልጸው ይችላል ብዬ አላስብም። የሚፈሱት እንባዎቼ ግን የደስታ ምልክቶቼ ነበሩ። ያንን ረጅም ሰዓት ተጉዤ ስሄድ የደከመኝም አልመስልም። በመሰረቱ አስቀድሞ ዝግጅት በማድረግ ነው እኔ የምታወቀው፣ ግን ወደ ኢትዮጵያ ስሄድ ዝግጅቱም፣ ጭንቀቱም ምንም ነገር አልነበረኝም። ጉጉቱ ተጽዕኖ አድርጎብኝ እንደሆነም አላቅም። በጣም ልዩ ስሜት ነው የተሰማኝ። እዛም ስደርስ እንዳየኸው ቀደም ሲል የነበሩ የሙያ አባቶቼ፣ መምህራኖቼ፣ አሰልጣኞቼ ወደዚህ ደግሞ እኔ መራኋቸውን ያሰለጠንኳቸውን ያሳደግኳቸው ከዛ ውጭ ደግሞ ቀደም ሲል እንዳልከው በስልክም በተለያዩ ሙያዎች አደንቃቸው የነበሩ ወዳቸው የነበሩ ገጣሚያንም፣ ዜመኞች ድምፃውያኑ ጣሽ በኋላ ይመጡ ከወጣው በኋላ የተፈጠሩት እነሱ ደግሞ በሙሉ ዙሪያ ይንከበውኝ ሳይ፣ በቃ ምን ብዬ ልንገርህ፣ በጣም በጣም በጣም ልዩ ደስታ ነበር የተሰማኝ። ይሄ የረጅም ጊዜ ርቀት የሀገር ናፍቆት አየሩን ሊናፍቅ ይችላል። ሁሉን ነገር የሚሳብበት ስሜት እንደሚያዳግት ይገባኛል። መዘጋጀት ግን ይቻል ነበረ። ምንም አልተዘጋጀሁም። በቃ በደስታው ስሜት ሄድኳልሽ። ምንስ መዘጋጀት ትቺ ነበር እውነት ነው። መዘጋጀትስ ምን ይቻል ነበረ እንዳልከው ቀላል አይደለም። ሀያ ሰባት አመት እንግዲህ አንድ ሰው ተወልዶ የራሱን ህይወት መስርቶ የሚኖርበት እድሜ ነው። ከሀገሬ የተነጠልኩት እንደ ሰው ቤተሰቦቼ ሞተውብኝ ያመለጡኝ አሉ። ሳላያቸው የተወለዱ ያገቡ፣ የተዳሩና የወለዱ አሉ። እነዛን ሳይ ተወልደው አድገው አግብተውም ያገኘኋቸው አሉ። እንደ ባለሙያ እኔ ልወስድ የሚገባው ልማር የሚገባኝ፣ እኔ ላውቅ የሚገባኝ የሀገሬና የወገኔ ስሜትና ሁኔታዎች አምልጠውኛል እንደ ኪነ ጥበብ ሰው መስጠት እንዳለብኝ ደግሞ ልሰጠውም ላሰለጥ ነው የሚችለው ሰው ልረዳው የሚገባኝን ሙያና እኔ ደግሞ መስጠት ያለብኝንም ነገር ሳልሰጥ የቀረውት ያመለጠኝም እንዳለ አይቻል እና ይሄ ነገር ሁሉ ነው ምናምን ምን ልዘጋጅበት እችል ነበረ። እዛም ስደርስ በዚች በቆየሁባት አርባ ቀን እነዛን ነገሮች መገጣጠም እችል ይሆን ብዬ ያረኩት ሩጫ በጣም ሰፊ ነበር። በጣም ሰፊ ነበር። አንዳንድ ጊዜ ለእናዚህ ቦርቁም የኮሚቴው አባሎች የነገርኩት መቶ አመት የኖርኩ የሚመስለው በዛ የተነሳ ነው። በአርባ ቀን ውስጥ ወደ መቶ አምስት ፕሮግራሞች ነው ያካሄድኩት። በቀን አራት በቀን አምስት ቦታ ነበር የሚሄደው። ይሄ የሰውኛውንም የጥበብነቱንም አካል ለማሟላት ባደረግኩት ትግልና ሩጫ እና ከባድ ነው። በጣም በጣም ከባድ ነበር። የበረታ ናፍቆት ይዞ ዘመን የጠገበ ከሀገር የተለያየ ስሜትን ታቅፎ ምን እንደሚጠብቁ ሳያውቁ መሄድ በርግጥም በተለየ ስሜት እንዲዋጡ የሚያደርግ ይመስላል። ለዚያም ግን ጊዜ ያገኘሽ አይመስልም። ገና ከአውሮፕላን ማረፊያ ጀምሮ ያንቺኑ ያህል በጎጉት የተዋጡ የሚመስሉ አድናቂዎችሽ፣ የሙያ ጓደኞችሽ ገና ከአውሮፕላን ማረፊያ ነው የተቀበሉሽ። እንዴት ነበረ? ይበልጡንም ወደ ኪነ ጥበቡ ወደሚያዘነብለው ይህን ነው። እንዴት አገኘሽው? እንዴት ተቀበሉሽ? እንዴት ተቀበልሽው? እንዳልከው በጣም ሰፊ እና ከባዱ የነበረው ለእኔ በተለይ በልጅነት እድሜያቸው በኪነ ጥበብ ውስጥ አሰልጥኜ መልምዬ የምላቸው የጥበብ ልጆቼ ህጻናት አምባ ልጆች የአራት አመት ህጻን የስድስት አመት ወይ የሰባት አመት ወይም ከፍ ካለ አስር አስራ ሁለት አመት ሆነው ያየኋቸው ዛሬ አግብተው ወልደው በየሙያው ተመርቀው ከዛ ከሚወዱትም ግቢ ሳይጨርሱም የተባረሩ ልጆች ነበሩ። ግን የእጄ አሻራ የደረሰባቸው እነሱ ከተከለከሉት መዝሙሮቻቸው ጋር ነው፣ ግቢ ውስጥ ብሔራዊ ቲያትር የጠበቁኝ ከነልጆቻቸው። እሱ መቼም አንዱ በጣም የበጠበጠኝ ስሜት የፈጠረብኝ እሱ ነው። ሌላው እንዳልኩት ብሔራዊ ቲያትር ብሔራዊ ቲያትር ነው። እኔ ደግሞ ያደግኩበት ከልጅነት ዘመን ጀምሮ የቲያትር ጥበብን በትወናም ሚሆን በጻጻፍም ይሁን በዝግጅትም ይሁን ያደግኩበት ነው። ሀብዬ የሰለጠንኩበት ቤት ነው። እሱን ማየት ራሱ ሌላ ተአምር ነው የሆነብኝ። ከዛ ሌላ ደግሞ የኔን ሙያዊ ፍቅር ወይም ደግሞ ሙያዊ እገዛ አድርጋልናለች ብለው የሚያምኑ ወጣቶቹም እንደነ ተስፋዬ ገብርሃን ነው ያሉት። አሁን ከአውስትራሊያ ለእኔ ሲል ነው ተጉዞ የመጣው። እዛም ያሉት ሌሎቹ በዛ መልክ የተቀበሉኝ አቀባበል በጣም ልዩ ስሜት ነው የፈጠረብኝ። የሙያ አባቶችም እንደዛው አቅም ሳይኖራቸው ዱላቸውን ይዘው ነው በድጋፍ ከያሉበት ከተኙበት ተነስተው የመጡት እንደነ ጌታቸው ደባልቄ፣ እንደ ጋሽ መራዊ፣ ያስተማረኝ ጋሽ ተስፋ አበበ። እነዚህ እነዚህን ሰዎች ሳይ የተሰማኝን ስሜት መግለጽ ያቅተኛልና ደቤ፣ ያው ደቤ ነው እንደምታውቀው፣ አብረኞ የኖረ አባቴም ጓደኛ ወንድሜም ነው እና እነሱ እነሱ የቲያትር ቤቱ ብዙ ትልልቅ ተዋንያን ትልልቁ አርቲስት ከመስሪያ ቤት የተገለሉት በሙሉ መድረክ ላይ ማብሬያቸው ብዙ ዘመን ያሳለፍኳቸው የመድረክ ባለሙያዎች፣ የቢሮ አስተዳደር ኃላፊዎች በጠቅላላው ባህል ሚኒስቴሯና ምክትል ሚኒስትሯን ጨምሮ ልዩ ስሜት ነው የፈጠረብኝ። ሁነን ለመናገር እና በጣም ነው ደስ ያለኝ። እንደ ሄድኩም አንተ ልክ እንዳልከው የመጀመሪያ የቲያትር መድረክ ብዬ የጀመርኩትን የትምህርት ቤት ሄድ መድረክ ሄጄ አየሁት። ከዛ ጀመርኩ። ለትውስታዬም እንደገና መልሼ ማየት ፈለግኩና ና ምንድን ያደረግኩት ባሳለፍኳቸው ስልሳ አመታቶቼ ውስጥ እንደገና ሀብዬ ታሪኬን ገልጬ ማንበብ የጀመርኩ ነው የመሰለኝ ያንዳንዱን ምዕራፍ እንደገና አየሁት። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም በሙሉ ሕይወቴን እንደገና ከኋላ ጀምሬ ያየው። ቤተሰቦቼም እንደተባለው ተለያይቼ የነበርኩትን በኚህ በአያቶቼ ቤተሰብ በኩል ያሉት ከጅማ ከናዝሬት ከባህር ዳር የመጣው ሰው የልጅነቴን ፎቶ የሶስት ዓመት የሁለት ዓመት ወኝ ያለኋቸውን ፎቶዎች ገጥሞ ሲሰጠኝ እንደገና ታሪኬን የማየት እድል ገጠመኝ። የማንበብ ራሴን የራሴን በራሴ እሱ እሱን ያረኩት። ሌላው መቼም ምን ልንገርህ፣ ገዳማት አልቀሩኝም፣ ቤተ ክርስቲያን አልቀረኝም፣ የማህበራዊ ተቋማት አልቀሩኝም። እነ መቆደኒያ የልብ ህሙማን እነ ባታ ገዳምን የጣይቱ ራሱ ቤተ መንግስቱን ድሮም ባውቀው እንደገና እየደገምኩ እየሄድኩ አየኋቸውና፣ የቅኔ የተማሪዎቹ መንደር አልቀረኝም። ገባሁዛ ሁዛ ጫካው ውስጥ ሁሉ አገኘኋቸው። ያን ያን አይነት ህይወቴ በቃ አላውቅም ድሮም ባየው አሁን ግን ያየሁበት የእድሜና ያስተሳሰብ ወይም ልቡና ሊቀበል የቻለበት መንገድ የተለየ ነበር። እና ለእንተም ባለፈው እንዳወራው ከአስራ አምስት በላይ የጥበብ ምሽቶች ተቋደስኩ። ይሄ ለእኔ ተአምር ነው። በቃ በጣም የረካሁበት ደስታዬ ነው ብዬ ነው ማስበው። ደስ አለኝ። በቃ ወጣቱ ገጣሚያን ከየቦታው እየፈለቁ ምን ትፈልጋለህ ከዚህ በላይ? ቆመህ እነዛን የምትወዳቸው ገጣሚያን ከጌትነት ጀምሮ ለኔ ቅኔ እየተቀኙ እንደማለት ብለው እነ ነቢይ መኮንን፣ እነ ተፈሪ አለሙ፣ እነ ፍሬም ስዩም የምወዳት የሺ እየዘፈነች ምታቃድ ነው። ባይኔ ገና ሳያት የመጀመሪያዬ ነው። ምን እነ አዜብ ወርቁ መቼም የሚያዘጋጇቸው የተለያዩ ፕሮግራሞች ድንቅ ነበረ። ግጥሙ ይዘንባል በየቦታው በየሄድኩበት፣ እና እንዳልከው የትወና እድል ደረሰኝ። ከጎጃም የሙሉ አለም የቲያትር አዳራሽ ነው የጀመረው። ገና በሄድኩኝ በሶስት በአራተኛው ቀን እዛ ያሉት አማተር ተዋንያንና አርቲስቶች እንዴት አድርገው እንደተቀበሉኝ። እዛም ተውኛለሁ ከእነሱ ጋር ትንሽ ጣይቱን፣ እንደዛ አብሬ እየሰራው ያሳለፍኩት ረጅሙ ጊዜ ከጥበቡ ሕይወቴ ጋር ነውና እንደገና ኖሬው መጣሁ። ነው ምን ያህል ጊዜ ቆየሽ? ስድስት ሳምንት ብቻ። በስድስት ሳምንት የሀያ ሰባቱን አመት እንዲማወራረድ መቻሉን ገምቼ አላውቀው ነበር። እንቅልፍ ሲመጣ በዛው በደረሽበት ቦታ ከቀጠሮች በፊት ጋር ደምት ነበር ተለመደው አልተኛም። የሚደንቅ በቃ በጣም የተመኝታ ሰአቴን ነው የምቀንሰው። ድሮም አሁንም የመኝታ ሰአቴን ቀንሼ እነዚህን ቁም ነገር ስፍራዎች እና ማድረግ የምችላቸውን ነገሮች ማድረግ አለብኝ ብዬ ወሰንኩኝ። እና ጠዋት እነሳለሁ እስከ ምሽቱ ባሉት ሰዓቶች ውስጥ ይሄም ሆነ ደግሞ ሳቅንም ደስታንም ምሳናራቱንም ወደ አርባ አምስት ምሳና ራት ከአርቲስቶቼም ከቤተሰቦቼም ጋር ለቅሶም ሀዘኔንም አባቴንም እናቴንም የያጣውትን ባለቤቴንም መቃብር እሱም ጋር ሄጄ ነበር እነሱንም አይቻለሁ በከዚህ በተረፈ ምልህ ፍቃዱንም እና አለሙን እነሲራክ ቤተሰቦቻቸውንም ለማጽናናትም እድል በህይወት የሌሉ የሙያ አጋሮቼን አጋሮቼን እዛም ሄድኩ። ያሉትን ደግሞ ደክመው የተኙትን እንደነ ጋሽ ጀንበሬን አየሁት። ያስካለን አየሁ። ጋሽመራዊን ቤታቸው እንደገና ሄጄ ጎበኘው። ፕሮፌሰር መስፍንንም ለመጎብኘት በቃ እንደተቻለኝ መጠን ማህበራዊ ግዴታዎቼን አከናውኜን የመጣሁት ያችን ወዳትንም ንግስት የጣይቱን መቃብሯ ላይ ሄጄ አበባ አስቀምጫለች። ባታ ቤተ ክርስቲያን ውስጥ ገዳም ውስጥ ነው ያለችው። አጼ ምኒልክና የጣይቱንም የንግስት ዘውዲቱንም መቃብሮች ጎበኘው። የመጀመሪያውንም ቤተ መንግስትና መጨረሻም የተሰደደችበትን የጣይቱንም ቦታ ሄጃይቸው መጣሁ። እዛም ሰዓት አሳለፍኩ። እንጦጦ እንጦጦ እዛም ሄጀ ነበረ። ሁኔታውንም ደግሞ ችግሩንም ለሚመለከተው ክፍል ለማስታወቅ እድል አገኘው። ምክንያቱም ጣራዋ ያፈሳል ባታ ቤተ ክርስቲያን ህዝቡ መደገፍና መርዳት እንዳለበት አድማጮች ከዓለም ፀሐይ ወዳጆ ጋር የነበረን ወግ ዘለግ ያለ ነው። ከረዥም ዓመታት በኋላ ለመጀመሪያ ጊዜ ወደ አገሯ ባደረገችው ጉዞ የጠበቃትን የሞቃ አቀባበል አጋጠመኞቿንና ትዝብቶቿን አካፍላናለች። ሙሉን ቃለ ምልልሳችንን በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን። ታዲያ ከቃለ ምልልሱም ከፊሉን ጊዜ እንደፈቀደልን በሌላ ፕሮግራም በራዲዮ እናቅርባለን።

say it don't አዲሱ የጊዜ ነገር ይገርማል። ይሄ ዘፈን የተዘፈነበት ነቢዩ ነው የዘፈነው። ቴዲ አፍሮ የዛሬውን አስቀድሞ ተንብዮ ነበር እንደ ማለት። አዲሱ ዛሬ ነገሩ ተለውጧልና ጉዞ ወደ ናፈቀን ሀገር የሚለው መንገዳችን በደህላክ ይሁን እንዴ ታዲያ። በዛ ሄደን ምን ልታዘዝካፍ አድማጮች አሁን ሰዓቱ የንጉሴ አክሊሉ መስኮት የሚከፈትበት ነው። ሁሉ አመክሩ ወደ ሰናይ አጽኑ። ሁሉን መርምሩ መልካም የሆነውን ያዙ። ሁሉ አመክሩ አመክሩ ወደ ሰናይ አጽኑ ይበል ብለናል ዶክተር አግዳ ውረዴ። ይሄ ራሱ ፍልስፍና ነው። ትማራለህ እንጂ ሰው ልትጎዳ አደለም። ግን ሰውን ከድህነት ከድንቁርና ለማዳን ነው የምትመረምረው። ስትመረምር ደግሞ አስርና ገሰሱን አንጎል ውስጥ አትከትም። መርምር ነው ያለው። አይደለም እንዴ ከመረመርክ በኋላ ግን የተሻለውን ያዝ ነው ያለው። ይሄ የህይወት መመሪያ ነው የሚሆነው። ይሄ ነገር ዩኒቨርሲቲ ተማሪዎች ደረት ላይ፣ ባጅ ላይ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አርማ ይሄ ነው። የምልክት አርማ ይሄ ነው። ቀደም ባለው ጊዜ ቅድምም ዶክተር አግደው ረዴ እንዳሉት ተማሪዎች ወደ ትምህርት ቤታቸው ሲገቡ ከትምህርት ቤታቸው በር ላይ ጊዜን ስሩበት እንጂ ጊዜ አይስራባችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንዳንድ ቦታ ደግሞ እንደዚሁም ብዙ ጊዜ እንደሚነገረው አንድ ቀለም የነገረህ እንደ አባትህ ይቆጠራል ተብሎ ተማሪዎች አስተማሪዎቻቸውን እንደ ወላጅ አባት እያዩ እንዲያከብሩ ጭምር ምክር ይሰጥ ነበር። ኩሎ መክሩ ወዘ ሰና ያጽኑ ሁሉም መርምሩ የተሻለውን ያዙ ነው። ሁሉን ነገር መርምሩ። መመርመር የግድ ነው። አንጎልህ አይገታም፣ አይታሰርም። ስለዚህ ይህን የተማረ ዜጋ ምን ይሆን አልመሰልም። ሁሉን መርምሩ የተገኘውን ዝረፉ አላለም። ተጠንቀቁ ነው ያለው። ምክንያቱም አንጎል ውስጥ ከገባ በኋላ ያበላሻሃል። የማይሆን ነገር አትክተት ነው። እንዳልከው ሰንደቅ ዓላማ አለ። ስነ ስርዓት ነው። መዝሙር አለ። እሱ ብቻ ሳይሆን የቦይ ስካውትም አለ። የስፖርት ክላብ አለ። የበጎ አድራጎት ድርጅት አለ። የሙዚቃ ክበብ አለ። እንዲሁም ደግሞ የልዩ ልዩ ጉዳዮች ቤተሰብን ጨምሮ አለ። ሁለተኛ ደግሞ በትልቅ ብሔራዊ በዓል ጊዜ ደግሞ ቤተ መንግስት ይከዳል። የገና በዓል ሄዶ ተሰልፎ ልብስ ለብሶ ኬክ ይሰጠዋል። ተማር እና ይሄ እኮ አሳውን፣ ይለውጠዋል። ወደ ሀገር ነው የሚያሳስበው። ምክንያቱም አንድ አይምሮ ሁልጊዜ የሚመካበት ምስል የሚመካበት አካል ያስፈልጋል። አሁን ሰው ወደ እግዚአብሔር እኮ የሚሄደው ወዶ አይደለም። ሰውን እኮ ስለማያምነው ነው። ሰውን የማያምን ሰው ወደ ረቀቅ ሀይል ይሄዳል። እየሄዱ መታየት አገር ሆኖ እዛ ንግግር ሲደረግ መስማት ለልጆቹ ትልቅ ነገር ነው። ለወጣቱ ማለት ነው፣ እንደ አባትና እናት ማለት ነው። ሌላው ደግሞ የጉዞ የሽርሽር አላቸው። ከዚህ አስመራ ይሄዳሉ። ከዚህ ድሬዳዋ ይሄዳሉ። ከዚህ ደግሞ ወደ ደብረ ብርሃን ደብረ ሲና ይሄዳሉ ወሎ ደርሰው ይመጣሉ። አንዳንድ ተማሪዎች በግሩፕ ይሄ ቀላል ያዳብራቸዋል ባህላቸውን ያዳምራል። ሌላው ደግሞ የእውቀታቸውን እንዲዳብር የክርክር ክበብ አለ፣ ዲቤቲንግ ክለብ አላቸው። የንግግር የቲያትር ክበብ አለ። ሕብረተሰቡ በቲያትር የሴት እንደው አንድም ጉዳይ ይዘህ ይማራሉ ልጆቹ። ግብረ ገብ ትምህርት መሰጠቱና ሰንደቅ ዓላማ ሲሰጠል እንደው የነበረ ስሜት፣ ይሄ አሁን የሰንደቅ ዓላማ ፍቅር እንዲያድርብን በብዙ እየተነገረ ነው። አሁን መሀል ላይ ትንሽ ተቋርጦ የለም። ወደ ሌላ ግባ። ወደ ሌላ ምትገባው ምንድን ነው? በኢትዮጵያ በመንግስት መስሪያ ቤቶች፣ በወህኒ ቤቶች በፖሊስ ሰራዊት እስከ እስከታች ድረስ፣ በኤርፎርስ እስከ እስከታች ድረስ፣ በኔቪ እስከ እስከታች ድረስ፣ በምድር ጦር እስከ እስከታች ድረስ የንስ አባት አለ። የንስ አባት አለ። ያንስ አባት ደግሞ የሚቆጣጠረው ሌላ የተማረ ቄስ አለ። ያለ ምክንያት አይመደሙ። ጎበዝ መሆን አለባቸው። ሲያስተምሩ የሚያሳምኑ ሰው ሲጨነቅ የሚያጽናኑ ሲሞት ደግሞ ጸሎት አድርገው የሚቀብሩ ሲታመም የሚጠይቁ ናቸው። በየ ትምህርት ቤቱ ደግሞ የግብረ ገብ አስተማሪ አለ። አሁን በጠየቀው መልክ እነዚህ አላማቸው ምንድን ነው? ጧት ጧት ንግግር አጭር ያደርጋሉ። የኢትዮጵያ ደግሞ ሳይንስ የሃይማኖት ሳይንስ እንደ ሌላው ሀገር አይደለም። ሶስት መቶ ስልሳ ስድስት ነው፣ ሶስት መቶ ስልሳ አምስት ቀን ለእያንዳንዱ ቀን የጸሎት ነገር አለ። ከፈለግ ለእያንዳንዱ ወር አለው። አይደለም ከተማርከው ሌላ ሀገር የሌለ ሳይንስ ነው ይሄ አሁን የምታዋጫኘው ካናዳ ምናምን የመጣ የጻፈው አታገኘውም። ላቲኖችም የብቻቸው አለ። አንግሊካን ቸርች የእንግሊዝ ቤተክርስቲያን አለው። ፕሮቴስታንቶች ይኖራቸዋል። ግን የኢትዮጵያ ቤተክርስቲያን እንኳን ሌላው ቀርቶ ስለ መላእክትና ስለ ሰማዕታት ያላቸው የጸሎት ስርዓት አለ። የለም እንደ ስለዚህ ይሄ ነው የቀረው አሁን አሁን የሚያጽናናህ ሰው ያስፈልጋል እና ይህ ነበር ማለት። ትምህርት ቤቱም ያው ደስ ነበር በጣም ይሰጥ ነበር። አድማጮች እንደምታውቁት የትምህርት ጉዳይ እንዲህ ባጭሩ የሚቋጭ አይደለም። ዶክተር አግደው ረዴ በሰፊው ነው ያጫወቱኝ። ወደፊት በሰፊው የምንጨዋወተው የምንነጋገረው፣ የምንወያይበትም ይሆናል ብዬ ተስፋ አደርጋለሁ። ዶክተር አግደው ረዴን አመሰግናለሁ። በዛሬው በዚሁ ይብቃል። ሰነበሻ ዜማ ነው የሚቀረን፣ አሉላ በጀመርነው ባስቴራወቀ ፍቅርን ጨርሼው እንሰናበታለን። አድማጮች አጫጭሮ የማጠቃለያ ዜናዎችን አሰማለሁ። በሮይተርስ የዜና አገልግሎት ዘገባ መሠረት የእግዚአብሔርን ስም በማጉደፍ ክስተውን ጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዚደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማህበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአስያ ቢቢ ባለቤት አሺቅ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ በበኩላቸው ትላንት ሲናገሩ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወት የፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪቅ ኢላቤክ ያ ራሱል አላህ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡዕ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ደሲሳ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከሃምሳ ሺህ በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውያን ዘመን አቆጣጠር በ1970 የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50ሺ በላይ ሲሳተፉበት የአመልካቾች ቁጥር ወደ 98000 ከፍ ብሏል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን አራት ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ፕሮግራማችን መልሰን እስከምንገናኝ፣ ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሄት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ ተሰናበትን። ሰላም ደናደ።